ይልማ ኢትዮጵያዊቷ ተገን ጥያቄ ላይ የደረሰው ነገር ምንድን ነው? እንደሰማነው እና የነገሩም የወጣው ትላንትና ወደ ማምሻው ላይ ነበር። ዛሬ ደግሞ የዕለቱ ጋዜጣዎች እንደጻፉት ማንነታቸው በአሁኑ ሰዓት በትክክልና በግልጽ ያልታወቀ፣ ቁጥራቸው ግን በርከታ ያሉ ሰዎች አንዲት ልጅቷ አስራ ዘጠኝ አመቷ ነው የሚለውንም የፖሊስ ቃል አቀባይ አረጋግጠዋል ከሰደቧትና በቃላት ካዋረዷት በኋላ ተናካሽ ውሻቸውን ተመልካቾችም የነበሩት በቦታው እንዳሉት በዛ በእሷ ላይ ያዛት ብለው ነው የለቀቁት። እነዚህ ይህን አደርጓል የተባሉት ሰዎች ደግሞ የቀኝ አክራሪ አዝማሚያ እንዳላቸው እና ነማን እንደሆኑም እነዚሁ ጋዜጣዎች ዛሬ ወጡት አረጋግጠዋል። በዚህ በውሻው ንክሻ በደረሰባት ጥቃትም የፖሊሱ ቃል አቀባይ እንዳለው የመቁሰል አደጋ ይህን አረጋግጠዋል በልጅቷ ላይ ደርሷል። ስለ ኢትዮጵያዊቷ ወጣት ማንነት የሚታወቅ ነገር አለ? የሚታወቀው ነገር ቢኖር በስደት የምትኖር በድሬስተን ከተማ። እኔ ግን ለማረጋገጥ ፈልጌ ነበር። ለጉብኝት የሄደች ልጅ ሊሆን ይችላል። ወይንም እግረ መንገዷን በዛ የምትንቀሳቀስ በድሬስድን ከተማ በጎርቢትስ ቀበሌ በሚባለው የባቡር ጣቢያ የመጓጓዣ ባቡሯንም ስጠብቅ ማንነታቸው አልታወቁ እነዚህ የሚባሉት ስብስብ ሰዎች የስድብ ናዳቸውን አንቋሸው በሷ ላይ እንዳወረዱባት እና እሷም ይህንኑ ነገር እና ለከፋ እንደሰማችና ሁኔታውንም እንደተረዳች ከነሱ ለማምለጥ ስትሞክር አንደኛዋ የውሻዋን ሰንሰለት ቃል አቀባውም እንዳለው ለቃ ያዛት ብላ ያ ውሻ እሷን ተከትሎ ሄዶ እንደ ጣላትና ስትከላከል እጇን እንደተጎዳች ነው የምናውቀው። ጉዳዩን ፖሊሲ እየተከታተለው ነው ጉዳዩን ፖሊስ እየተከታተለውን እንዳሁም ለየት ያለ ፖሊስ በአሁኑ ጊዜ እዚህ ሀገር የሚደረጉትን ወይም አውሮፓን ጭምር ሽብር ፈጣሪዎችንና አክራሪ ቡድኖችን ተከታትሎ የሚያድነው ይህን ያደረጉት ዘረኞች ናቸው ብለው ነው የሚያምኑት። አዲስ እዚህ የተቋቋመው የፖሊስ ክፍል ስሙ ፒቲኤ ዜድ ማለት ልዩ ተስፈንጣሪ ተወርዋሪ ቡድን ነው። ጉዳዩን ተረክቦ የምርመራ ስራውን ጀምረዋል። እንደተሰማው በቦታው የነበሩትን የአይን ምስክሮችን በመፈለግና እነሱም ነማ እንደሆኑ ቃላቸው እንዲሰጡ ጉዳዩን እያካሄደ ነው ያለው። እሺ፣ አመሰግናለሁ። ይልማያህል ሚካኤል፣ መልካም ጊዜ።